ሊጠናቀቅ ሰዓታት የቀሩት ምርጫ 2012 የምረጡኝ ዘመቻዎች፣ ትንበያዎችና ውጤቱን የሚወስኑ ቁልፍ ጉዳዮች ቀጥሎ በፖለቲካ ሳይንስ ምሁራን ይተነተናሉ። ሙያዊ ትንታኔውን የሚሰጡን ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ክፍለ ግዛት የካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህርና የሕግ ባለሙያ እንዲሁም በሞርጋን ስቴት ዩኒቨርስቲ ዶክተር ጌታቸው መታፈሪያ የፖለቲካ ሳይንስ መምህር ናቸው። አሉላ መስምሮ ያንተ ነው። አመሰግናለሁ ሰለሞን። በርካታ ርዕሶችን ከሚመለከተው ሰፋ ካለው ትንታኔ ከፊሉን ነው የምናስቀድመው፣ ወደዚያው እናምራው። ጠበቅና ከረር ብሎ ለወራት የዘለቀው የሁለቱ ፕሬዚዳንታዊ እጩዎች የሚመረጡኝ ፉክክር ዛሬ ከፍጻሜው መስመር ላይ ደርሷል። ለወራት የዘለቀው በጉጉትም የሚጠበቅ የነበረው የምርጫ ውጤት ሰዓታት ውስጥ ይለያል። ድምጽ መሰጠቱ ተጀምሯል። ለመሆኑ ድምጻችሁን ሰጣችሁ? ፕሮፌሰር አለማየሁ ይህን ሳነጋግራችሁ እርሶ ጋ ገና ከማለዳው አንድ ሰዓት ላይ ነው። ፕሮፌሰር ጌታቸው ደግሞ ከረፋዱ አራት ሰዓት ነው። ድምጻችሁን ሰጣችሁ? ፕሮፌሰር ጌታቸው አዎ፣ እኛ ጋር የተከፈተው አንድ ሰዓት ከጠዋቱ ነበረ ብዙ ሰዎች አስራ ሁለት ሰዓት ተኩል ላይ ነበር የተገኙት፣ እና አንድ ሰዓት ላይ ስደርስ ሰልፉ ለመጀመሪያ ጊዜ ነው እንደዚህ ያየሁት በጣም ረዥም የሆነ ሰልፍ ነበረ። በዛ ላይ ደግሞ አየሩ በጣም ቀዝቃዛ፣ ለመጀመሪያ ጊዜ ወደ ሰላሳ ዲግሪ ነበረ። እና በዛ ሁኔታ ነበረ ምርጫው ጥሩ ተካሂዷል። ፕሮፌሰር አለማየሁ እንዴት ኖርሶ ጋር መቼ ነው ድምጽ የሚሰጡት? እንግዲህ ይሄ ቃለመጠይቅ እንዳለቀ እኔም ሄጄ ከህዝቡ ጋር ተሰልሴ ድምጽ እንሰጣለሁ። በጣም ደስ የሚል ቀን ነው። በተለይ ካሊፎርኒያ አየሩ እንደ ሜሪላንድና እንደ ዋሽንግተን ዲሲ አይደለም። በጣም ቆንጆ ቀን ነው ዛሬ። ስለዚህ ብዙ ሰው ይወጣል ብለን ነው የምንገምተው። እንግዲህ እዛ ሄደን ተሰልፈን ድምጻችንን ሰጠን። የዜግነት መብቱንም ግዴታውንም ነው የተመለከትነው። በሙያችሁ ትንታኔ ልትሰጡን ስለሆነ የቀረባችሁት፣ ማንን እንደመረጣችሁ ወይም እንደምትመርጡ አልጠይቅም። ወደ ዛሬው የማጠናቀቂያ ሰዓታት ስሜት እንሂድ። ብዙዎች በጉጉት ይጠብቃሉ። ያልታወቀ እጅግ የጠበቀ ፉክክር የሚታይበት እየተባለ ነው ወዴት ያዘነብላል የሚለው ግምት የማይታወቅ እስከሚባል ድረስ ነው። ልዩነት በሌለው ሁኔታ መሳ ለመሳ እየሄደ ነው እየተባለ ያለው። ና እስኪ ከስሜቱ እንነሳ። ቁጥሮችን እናነሳለን። ለተገቢ ግምት መንደርደሪያ የሚሆኑ ምክንያቶችንም በተጓዳኝ እናያለን። ፕሮፌሰር አለማየሁ አሁን እርሶን ላስቀድም። ፉክክሩ በጣም የጠና ነው እስከዚህ እስከ መጨረሻው ደቂቃ ድረስና እንዴት ነው የተመለከቱት? እንዳልከው በጣም የጠበቀ ፉክክር ነው። እንደውም አንድ ትንሽ ከተማ አለች ኑ ሀምሽር የሚባል ግዛት ውስጥና እነሱ ዛሬ ጠዋት ምርጫ አድርገው ነበርና አምስት ለአምስት ተለያየ። እንግዲህ ይሄ በጠቅላላ በሀገሪቱ ላይም ምናልባት ሊጠቁም ይችላል ብለን ነው የምናስበው። ስለዚህ በጣም የጠበቀ ፉክክር ነው ነው የሚባለው እንግዲህ በተማኞች ወይም ፖልስተርስ በሚባሉት በእነሱ አስተያየት ከመጥወቁ የተነሳ አርባ ዘጠኝ ለአርባ ዘጠኝ ይላሉ ግማሾቹ። ግማሾቹ ሀምሳ ለአርባ ዘጠኝ ለፕሬዚዳንቱ በጣም ትንሽ የሆነች የማሸነፍ እድል ሰጥተዋቸዋል። ግን ነገሩ እንዳልከው ያው አንገት ለአንገት ትንቅንቅ ነው። እዚህ ላይ መጥቀስ ያለብን ምንድን ነው፣ ዛሬ ምርጫው ቀንም ቢሆን ይሄ ሳይኖሩም የሚመርጡ አሉ። አብሰንቲ ባሎት የሚባል አለ በአካል ሳይገኙ ድምጽ የመስጠት እድል ቀድሞ የተሰጣቸው በተለያዩ ምክንያቶች በሀገር የሌሉ እነሱን ነው አብሰንቲ ባለት በሚል የጠቀሱት። ልክ ነው። እነሱ ራሳቸው ጠቅላላ ከሚጣለው ድምጽ ሲሶ አንድ ሶስተኛው ናቸው። ሲሶ ድምጽ ሰጥቷል እስካሁን ድረስ። እንግዲህ እነዚህ እንደሚገመተው ከሆነ አብዛኛዎቹ ዲሞክራቶች ናቸው ነው የሚባለው። ብቻ ትመናውም ሆነ በግራም ወደ ቀኝም ተመለከትነው ነገሩ በጣም የጠበቀና አንገት ላንገት የተያዙ ስለሆነ የምናውቀው እንግዲህ ምናልባት መሸጥ ሲል እያንዳንዱ ስቴት ዘገባ ሲያቀርብ ዝንባ ያለውን እያየን ለመገመት እንችላለን። እንግዲህ ዋናዎቹ ፕሬዚዳንት ኦባማ ኦሃዮ ና ዊስካንስን ካገኙ መመረጣቸው ምንም የሚያከራክር አይሆንም። መልካም ፕሮፌሰር ጌታቸው ወደ እርስዎ ልለፍ። ውጤቱን ይወስናሉ የሚባሉት እኚህ ዋዣቂ ባህሪ ያላቸው ለየትኛውም ፓርቲ የለየለት ድምጽ የማይሰጡ አንዴ ወደ አንዱ፣ አንድ ወደ ሌላው የሚያዘነብሉት ወሳኝነት አላቸው ተብሎ ይጠበቃል። ና ፕሮፌሰር አለማየሁ የኦሃዮን አንስተዋል፣ ምን ይመስሎታል እነሱ አካባቢ ያለው ሁኔታ? መጀመሪያ እነዚህ ቀደም ብለው ድምጽ የሰጡት ሰዎች ወደ ሰላሳ ሚሊዮን ናቸው ይባላል። ጠቅላላ ወደ መቶ ሚሊዮን ይሆናል ተብሎ ነው የተጠበቀው። በዚህ አኳያ ለመጀመሪያ ጊዜ ቀደም ብሎ ምርጫ ሲሰጥ ባራክ ኦባማ የመጀመሪያው ናቸው እና በዚያ ሁኔታ ነው ያለው። የአየሩ ጠባይም ስለሚቀያየር ስለሚለዋወጥ፣ በልዩ ልዩ ምክንያትም ቅድም በተናገርከው በስራ ምክንያትም በሽርሽርም ወደ ሌላ ስለሚሄዱ ሰው ቀደም ብሎ ድምጻቸውን ሰጥተዋል። ያነሳቸው ነጥቦች ዋዣቂ መራጮች አንድ ጊዜ ለሪፓብሊካን ይመርጣሉ፣ አንድ ጊዜ ለዴሞክራት ይመርጣሉ። እነኚህ ምንም የጠነከረ የፓርቲ አቋም የላቸውም። የሚከተሉት ጥያቄዎቹን ነው። ምንድን ናቸው አንገብጋቢ ጥያቄዎች የሚሉትን እነሱን እየተከተሉ በዛ ላይ ነው ድምጽ የሚሰጡት። እና እነዚህ አከራካሪ ወይንም ደግሞ አወዛጋቢ አገሮች ወይንም ግዛቶች የሚባሉ እንደነ ፍሎሪዳ ያሉ ቅድም ተጠቅሶ እንደ ኦሃዮ እንደ ዊስከንሰን ያሉት እነኚህ እዚህ እነዚህ እነዚህ ቦታዎች ብዙ ሪፓብሊካን አንድ ጊዜ አንድ ጊዜ ዴሞክራትን የሚመርጡ አሉ ዋዣቂ እንዳልካቸው እና እነዚህ ለውጥ ሊያመጡ ይችላሉ። ይሄም ነው እንግዲህ ይሄንን ምርጫ አጠራጣሪ ያደረገው፣ ምክንያቱም እነኝህ ሰዎች ወዴት እንደሚያዘነ ብሎ አይታወቅም። እንደ ነፋስ ነው የሚሄዱት። በዛ ሁኔታ ነው ያለው። ግን በአጠቃላይ አሁን ለምሳሌ የዋሽንግተን ፖስት ዛሬ ያወጣው አምሳ ፐርሰንቱ ለኦባማ፣ አርባ ሰባቱ ለራምኒ ብሎ ወስኗል። ወይንም ደግሞ እንደዛ ይሆናል ብሎ ተናግሯል። መደምደሚያ ግን አልሰጠም። ግን ያንን አመላክቷል። ግን አሁንም ቢሆን ይህ አሀዝ ሊለወጥ ይችላል። ምክንያቱም ነኚ ዋዣቅ ያልካቸው ወይም ደግሞ መጨረሻ ላይ ደግሞ ሄደው አልመርጥም ብለው የቆዩ ሰው በመጨረሻ ላይ አዝማሚያውን አይተው ሄደውም የሚመርጡ አሉ። በነዚህ በእነዚህ ምክንያት ነው እንግዲህ ሁኔታው የፈረጠመ ያልሆነ እና በዚያ አቆማለሁ። እኛም ውይይቱን በዚሁ ልንገታ እንገደዳለን፣ ሰዓታችን እያለቀ ነውና። ይሁንና አድማጮች፣ ውጤቱ አይታወቅ እንጂ ስድስት ቢሊዮን ዶላር የፈሰሰባቸው የምርጫ ዘመቻዎች ዛሬ ማብቃታቸው እርግጥ ነው። ነገ ሌላ አዲስ ቀን ይጀምራል። የተቀራረበውን የተገመተ ውጤት ተከትሎ አሻሚ ወይም አወዛጋቢ ጉዳይ ካልተከሰተ ግን ነገ ለቀጣዩ አራት ዓመታት ዩናይት ስቴትስን የሚመራው ፕሬዚዳንት ይታወቃል። ያ ሰው ፕሬዚዳንት ባራክ ኦባማ ከሆኑ ሁለተኛ ዙር አስተዳደራቸው ምን አይነት ገጽታ ይኖረው ይሆን? የሚትሮ አምኒስት ነገ እንመለከተዋለን።